እንዲህ እንደ ዛሬው አውዳመት ሲመጣ በተለይም በውጭ ሀገር የሚኖሩ ኢትዮጵያውያን የኖሩበት ያደጉበት ባህልና ወግ ተካፍሎ መብላቱ የወዳጅ ዘመድ እንዲሁም የሀገር ትዝታ ናፍቆቱ ሁሉ በዝነ ልቦናቸው ናቸው ውልብ ማለቱ አይቀርም። ያም ቢሆን እንደየሚኖሩበት ሀገር ባህል እንዲሁም የአኗኗር ዘይቤ በጋራም ይሁን በተናጥል ቤት ያፈራውን አዘጋጅተው ቤተ ክርስቲያን አስቀድሰው በዓሉን ማክበራቸው አይቀርም። እኛም በአስር ሺዎች የሚቆጠሩ ኢትዮጵያውያን በሚኖሩባትና ትንሿ አዲስ አበባ እየተባለች በምትሞካሸው የፍራንክፈርት ከተማ ዛሬ ከማለዳው ጀምሮ ነዋሪው እንዴት እያከበረ ይሆን ስንል ለመቃኘት ሞክረናል። አንዳንድ ወገኖቻችንንም በአካልና በስልክ አነጋግረናል። ዘንድሮ በዓሉ በረፍት ቀን በመዋሉ ለብዙዎች ደስታን ፈጥሯል። እኔ አባይ ገብረ ማርያም እባላለሁ። የተለያዩ ድግሶች አሉ። ሰዎች ጎረቤት ሁሉ ይጠራል። አማቾቼና ቤተሰቦቻችን በአንድ ላይ እንሰባሰብና ከቤተ ክርስቲያን መልስ ካህናቱም ተጠርተው ድግስ ይደረጋል። ልክ እንደ ሀገራችን በጠጅ በምናም በሁሉ ነገር መዝሙራቸው እየዘመሩ ምናምን እናከባለን። አንዳንዶቹ የኢትዮጵያ የሃይማኖት በዓላት ከጎርጎሮሳ ያኑ የዘመን አቆጣጠር በተለየ ቀን እንደሚከበሩ ይታወቃል። ሆኖም የዘንድሮ የሀገራችን የገና በዓል ተማሪዎችና አብዛኛው ሰራተኛ በሚያርፍበት የሰንበት ቀን በመዋሉ በተለይም ጾመኛ የነበሩት ገና በማለዳው በሀገር ባህል ልብስ አምረውና ተሸልመው እንደ ሀገራችን ባህል ወደ አብያተ ክርስቲያናት ልጆቻቸውን ይዘው በመሄድ ሥርዓተ ቅዳሴ አስፈጽመው ከተመለሱ በኋላ ለበዓሉ ያዘጋጁትን ቤት ያፈራውን በየአይነቱ የፍስግ ምግብ፣ ድፎ ዳቦና ጣፋጭ ኬኮች አቀራርበው እንዲሁም ባህላዊ ቡናቸውን አፍልተው እጣናቸውን አጫጭሰው ፈንዲሻና ሌላም የቡና ቁርስ አሰናድተው ሞቅ ደመቅ ባለ ስሜት እያከበሩ መሆናቸውን ነግረውናል። በስራቸው ልዩ ባህሪ ምክንያት የዛሬውን በዓል በስራ የሚያሳልፉ ኢትዮጵያውያንም መንገድ ላይ አጋጥመውናል። ድሮን ለማሸነፍና ሀገር ቤት የሚኖሩ ቤተሰቦቻችንን ለመርዳት በውጭው ዓለም ተግተን መስራት አለብን፣ ምንም ምርጫ የለንም ብለውናል። ስሜ ብሮክ ይባላሉ። ከመጣው ከ20 ዓመት በላይ ሆነኛል። ያው በዓል መጀመራ በአዲስ ሞራል ተለያዩ ዘመድ ጓደኛ ተደዋውለን በዓል ተቀጣጠል ቀርና ሳልፍ ነበር። ከጊዜ በኋላ ግን ያ ሁሉ ፍላጎት በተለያዩ ነገሮች አይምሮህን በስራ ስለሚወጠር እንዲህ አይነት ነገር ማረጉ ላይ ብዙ ፍላጎት የለኝም። እኔ ያው ከቤተሰቦቼ ጋር ነኝ። ስራ ቦታ ሆኜ ነው ማሳልፈው። አመት ባሉ መጣ አልመጣ ብዙ አያስጨንቀኝ አላስበው እንደ ሀገራችን ሁሉ በውጭው ዓለም ረጅም ዘመን ትውውቅ ያላቸው ጓደኛሞችና ቤተሰቦች በዓላትን በየተራ ቤቶቻቸው እየደገሱ ተጠራርቶ በጋራ የማክበሩ ባህልም አሁን አሁን እየተለመደ መጥቷል። ስም አይነ አለም ይባላል። ከሀገሬ ከወጣሁ አስራ ሁለት አመት ሄለው ያው የኢትዮጵያን እንዲመስል ተዘጋጅተን ዳቦ ጋግረን፣ እንጀራ ጋግረን፣ ወጥ ሰርተን እና ቡና እያፈላን አንድ ላይ ተሰባስበን ባለን እና ከብራለን ጓደኛ ሆነን ነው እና ተፈር ውስጥም አሉ አበሾች አንድ ላይ ሆነን የገናን እኔ ጋ ነው ለዘመን መለወጫ ታች ጎረቤት ያለች ለፋሲካ ደግሞ አንደው ጋር ወደዛ ሄድ ብለን ብቻ እየተለዋወጥን ያው ለመገናኘት የሚያህል እንደዛ አድርገን ደስ በሚል ሁኔታ ያው ያገራች እያሰበን እያስታወስን ዛሬ የምንፈታ ፈንዲሻ አለ፣ ዶሮ ወጥ አለ፣ ስጋ አለ። እግዚአብሔር ይመስገን ሁሉንም አዘጋጅተናል። አውዳመት ሲመጣ በአል ሲከበር በተለይም በውጭ ዓለም ኑሮ በስራ የደከመን አእምሮ ከወዳጅ ዘመድ ጋር ዘና ማድረግ ተገቢ ቢሆንም በችግር አለንጋ የሚጠበሱ የሚላስ የሚቀመስ ያጡ ሀገር ቤት የሚገኙ ወገኖቻችንን ማስታወስ ተካፍሎ መብላትና እንደየ አቅማችን መርዳትም ሃይማኖታዊ ብቻ ሳይሆን የሞራል ግዴታችንም ጭምር መሆኑን የገለጹልንም ነበሩ። ባህልን ስናከብር ለምሳሌ ከዛሬ ሁለት ሺህ ዓመታት በፊት ክርስቶስ ኢየሱስ ለእኛ ሲል እንደመጣ እና ሰዎችን ሁሉ ማሰብ እንዳለብን ለተቸገሩ ወገኖቻችን መርዳት እንዳለብን እና ሀገራችን ትዝ እንደሚለን አስባለሁ። ብዙንም ሰውንም የመርዳት እንትን አለብን፣ ግዴታም ነው፣ የውዴታ ግዴታ ነው። አብዛኛው ተራርቆ ቤቱን ቆልፎ ብቸኝነትን መርጦ የግል ህይወቱን በሚመራበት በውጩ ዓለም የተትረፈረፈ ምግብ አለ፣ ሙሉ ደስታ ግን የለም እና ማውደ ዓመት ለእኔ ምንም የተለየ ትርጉም አይሰጠኝም ሲሉ የገለጹልን ጥቂት የሚባሉ አይደሉም። እንደፈለክ እንደ ሀገርህ እንደማትሆን ታውቃለህ። ዳቦ ደፍተ ከቤተሰብ ጋር ተሰብስበ ዘመዶች፣ ጓደኞች ኦርጋናይዝ አድርገህ ያ ነገር ለማድረግ ከሆነ ጊዜ በኋላ ፍላጎት አይኖርም ከእነሱ ብሰህ ቁጭ ብላ ሁሉን ነገር አለ፣ ደስ የለም። እዚህ ሀገር ሰው የሚያስጨንቀው የምግብ ጉዳይ አይደለም። ሁሉም ሰው ብቻ የሚኖርበት ሀገር ነው። ብትታመም የሚጠይቅህ የሌለበት፣ ሰው ሲሞት የሚያጽናና የሌለበት ይህ ህይወት ውስጥ የእነሱ ሲስተም ተከትለ ስለምትኖር ምኑን ያስደስታል? አድማጮቻችን የዛሬውን የክርስቶስ የልደት በዓል ገና በአስር ሺዎች የሚቆጠሩ ኢትዮጵያውያን ኑሯቸውን በቀለሱባት ደማቋ የፍራንክፈርት ከተማ የበዓሉ ድባብ በጥቂቱ ይህን ይመስላል። በድጋሚ መልካም አውደ ዓመት እንመኝላችኋለን።